በሚያሳዝን ሁኔታ ሙስና የሀገሮችን እድገት እየሸረሸረና ቀጣይነት ያለው እድገት እንዳይኖር እያደረገ ነው። የተከበራችሁ ሚኒስትሮችና ተጋባዥ እንግዶች ሙስናን ከካንሰር ጋር እንዳነጻጽር ይፈቀድልኝ። የተባበሩት መንግስታት ድርጅት ዋና ጸሐፊና የአፍሪካ ኢኮኖሚ ኮሚሽን ሥራ አስፈጻሚ ኃላፊ ቬራ ሶንዌ ናቸው። ዝርዝሩም በመጽሔት ክፍለ ጊዜ እናቀርባለን። በቆቦ ከተማ ለሁለት ቀናት በተካሄዱ ተቃውሞችና ግጭቶች ጋር የተያያዘ ባቢሪሳችን ዘገባ ይዘናል። ጤና ይስጥልን አድማጮቻችን፣ እንደምን ላችሁ አመሻችሁ። ዛሬ ሐሙስ ጥር 17 2010 ዓ ም ነው የምናስተናግዳችሁ አሉላ ከበደና አዲሱ አበበ ከአቀናባሪያችን ብርሃን ኃይሉ ጋራ የስርጭት መሃንዲስም ኦልድሪስ በቦታው ተሰይሟል። መልካም ምሽት እየተመኘን ወደ ዜና እናልፋለን። በቆቦ ከተማ ለሁለት ቀናት በተደረገ ተቃውሞና ግጭት እስካሁን ሰባት ሰዎች መሞታቸውን እያነጋገርናቸው ነዋሪዎች ገልጠዋል። ከሟቾቹ ውስጥ አንድ ታዳጊ እና ሁለት የመከላከያ ሰራዊት አባላት እንዳሉበትም ነግረውናል። ነዋሪዎቹ እንደሚሉት ግጭቱ የተቀሰቀሰው በወልዲያ ከተማ ንጹሐንን የገደሉ የመንግስት ታጣቂዎች ለፍርድ ይቅረቡ የሚሉና በቆቦ ከተማ የታሰሩ ወጣቶች ይፈቱ በማለት መፈክሮችን የሚያሰሙ የከተማ ነዋሪዎች ለተቃውሞ አደባባይ በመውጣታቸው ነው። ተቃውሞውም ወደ ግጭት ተቀይሮ የመንግስት ተቋማትና መኪናዎች፣ የእርሻ ልማት ድርጅቶች፣ የፓርቲ ጽህፈት ቤት፣ የባለ ሀብቶች ንብረት እንዲሁም ዘርን መሰረት ያደረገ የተባለ ቤትና ንብረት መቃጠላቸውን ነዋሪዎቹ ይናገራሉ። በእነዚሁ ባነጋገርናቸው ነዋሪዎች ገለጣ መሰረት የመንግስት ታጣቂዎች ለተቃውሞ በወጣው ህዝብ ላይ በምድርና በአየር ጥቃት የፈጸሙባቸው ከመሆኑም በላይ ሄሊኮፕተሮቹ አሁንም ከመሸ በኋላም በከተማው ላይ እያንዣበቡ ይገኛሉ። ቀደም ሲል እንደገለጽ ነው በመጽሔት ዘገባ እናቀርባለን። በፌዴራሉ ከፍተኛ ፍርድ ቤት አራተኛ የወንጀል ችሎት ጉዳያቸው እንደገና እየታየ የሚገኘውን ሁለቱ የኢንተርኔት አምደኞች ዛሬ መከላከያ ምስክሮቻቸውን ሳያቀርቡ መቅረታቸው ተገለጠ። የፍርድ ቤቱ ተለዋጭ ቀጥሮ ሰጥቷቸዋል። መለስካቸውም ሀዘር ዝርዝሩን ይዘዋል። መከላከያ ማስረጃዎቻቸውን ሊያሰሙ ለዛሬ ተቀጥረው የነበሩት የኢንተርኔት አምደኞቹ ናትናኤል ፈለቀና አጥናፉ ብርሃኔ ምስክሮቻቸውን አሟልተው ለማቅረብ እክል ስላጋጠማቸው ምስክሮቻቸውን ሳያሰሙ ቀሩ። በጠበቃቸው በአቶ ሽብሩ በለጠ አማካኝነትም ተለዋጅ ቀጠሩ እንዲሰጣቸው ጠይቀዋል። አቶ ሽብሩ ለፍርድ ቤቱ እንዳብራሩት ከሆነ የደንበኞቻቸው ምስክሮች በከፊል ቀርበዋል። ይሁንና የጭብጦች መመሳሰል ስላለ ቀሪ ምስክሮች ተሟልተው እንዲሰሙ ፍርድ ቤቱን ጠይቀዋል። ከዚህም ባሻገር አንዳንድ የሰነድ ማስረጃዎች ከውጭ ሀገር ስለሚመጡ አንዳንዶቹም በኤምባሲዎች በኩል ለትክክለኝነታቸው ማረጋገጫ ተደርጎላቸው እንደሚመጡ በማስረዳት ፍርድ ቤቱ ተለዋጅ ቀጠሩን ይሰጣቸው ጠይቀዋል። ፍርድ ቤቱ በበኩሉ የመከላከያ ማስረጃዎቻቸውን ዝርዝር አስቀድመው ሊያስገቡ ይገባ እንደነበረ ገልጾ ይህ ለምን እንዳልተደረገ ጠይቋል። የተከላካይ ጠበቃ በበኩላቸው የምስክሮቻቸውን ትክክለኛ አድራሻና ሙሉ ስም አሟልተው የማያውቁ ስለነበረ ያልተጠናቀቀ ዝርዝር ማቅረብ ተገቢ አይደለም በሚል እምነት መሆኑን አስረድተዋል። በመጨረሻም ፍርድ ቤቱ የመከላከያ ማስረጃዎቻቸውን ዝርዝር ቀደም ብለው እንዲያስገቡ፣ የመከላከያ ምስክሮቻቸውንም የካቲት 7 ቀን 2010 አቅርበው እንዲያሰሙ ቀጠሮ ቆርጧል። ናትናኤል ፈለቀና አጥናፉ ብርሃኔ በዚህ ችሎት የቀረቡት የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ቀደም ብሎ አቃቤ ሕግ በታች ፍርድ ቤት ውሳኔ ቅር በመሰኘት ባቀረበው ይግባኝ ላይ በሰጠው ውሳኔ መሰረት እንደሆነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው እናመሰግናለን። ሙስና በአፍሪካ ውስጥ እያስከተለ ያለው ጉዳት ከፍተኛ መሆኑ ተገለጠ። ወደ ባህር ማዶ ለመሻገር ሲሞክሩ በውሃ የሚበሉት ወጣቶችና ለአደጋ የሚጋለጡ እናቶች ሁኔታም ሙስና የወለደው ችግር መሆኑን አንዲት እናት ገልጠዋል። አፍሪካ በዚሁ በሙስና ምክንያት በዓመት 148 ቢሊዮን ዶላርስ እንደምታጣም ነው የተገለጠው። ይሄ የተገለጸበትን የአፍሪካ ሕብረት ስብሰባ የከፈቱት የኮሚሽኑ ሊቀመንበር ሙሳ ፋቂ ደግሞ አፍሪካ ከወደ ዩናይትድ ስቴትስ እየተደመጡ ያሉ መልእክቶችን እያብላላች መሆኑን ጠቁመዋል። በዚህም ላይ በኋላ መጽሔት ዘገባ ያቀርባል። የኔዘርላንድስ መንግስት የኤርትራ ኤምባሲ ጉዳይ አስፈጻሚ ተከስተ ገብረ ምህድን ከአገር እንዲወጡ ማዘዙ ተቀባይነት የሌለው አድራጎት ነው ስትል ኤርትራ ተቃውሞ አሰማች። የኤርትራ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የኔዘርላንድስ እርምጃ የዲፕሎማሲ ግንኙነቶችን የሚመለከተውን የቪየና ድንጋጌ የሚጻረር የማናለብኝነትና የትንኮሳ ተግባር ነው ሲል ኮንኖታል። የኔዘርላንድ መንግስት የኤርትራ ኤምባሲ ኤርትራውያን ስደተኞችን እያስገደደ ግብር ያስከፍላል ሲል ወንጅሎ ነው አቶ ትክስትን ከሀገሩ እንዲወጡ ያዘዘው። ኤርትራውያኑ ግብር የሚከፍሉት በፈቃደኝነት በሀገር ውስጥ ለሚጠየቁት ለሚጠየቁት አገልግሎት እንደሆነ የአሜሪካ ድምጽ ያነጋገራቸው ዲፕሎማቱ ገልጠዋል ይህም እንደ አውሮፓውያን አቆጣጠር ከ1992 ዓ.ም አንስቶ በሚሰራበት የሀገራችን የግብር ሕግ መሰረት እንጂ ፈጽሞ አስገድደን አናውቅም ሲሉ አስተባብለዋል። ኔዘርላንድስ ነዋሪ ትውልደ ኤርትራዊ ነፃ ጋዜጠኛ ሀብቶም ዮሐንስ በበኩሉ ኤርትራውያን ጉዳይ ማረጋገጫ ደብዳቤ ወይም ፓስፖርትን ለመሳሰሉ አገልግሎቶች ወደ ኤምባሲው ሲሄዱ የዳያስፖራ ግብር ካልከፈሉ አገልግሎቱን ይከለከላሉ። የኔዘርላንድስ መንገድ በእጃ ዙር ተጽዕኖነት የተመለከተውም ይህንኑ አድራጎት ነው ብሏል። የኔዘርላንድስ አምባሳደር ቀርበውም አብራሪያ እንዲሰጡ የኤርትራ መንግስት መጠየቁን የጠቆመው የውጭ ጉዳይ ሚኒስትሩ መግለጫ ተገቢውን አጸፋ ለመውሰድም አቅደናል ብሏል። አድማጮች፣ የአሜሪካ ድምጽ ራዲዮ በአማርኛ የሚያሰማውን ፕሮግራም የምሽቱን ዜና ነው የምትከታተሉት። የሶማሊያ መንግስት ባለፈው ሳምንት ከአልሻባብ ካምፕ ያስለቀቃቸውን ሰላሳ አምስት ልጆች ለወላጆቻቸው ከማስረከቡ በፊት ወደ ማገገሚያ ቦታ ሊልካቸው መሆኑን አስታውቋል። በእንዲህ አይነት ሁኔታ ያለፉትን ልጆች ከቤተሰብ ጋር የማገናኘቱን ፕሮግራም የሚመሩት አብድራሽድ ኢብራሂም መሐመድ እንደተናገሩት እነዚህ ከ18 ዓመት ዕድሜ በታች ያላቸው ልጆች ለምን ያህል ጊዜ በአልሻባብ እንደታገቱ ማጣራት ይኖርብናል። እናም ከቤተሰቦቻቸው ጋር ከማገናኘታችን በፊት ትክክለኛ ሕይወት፣ ምን አይነት ጉዞ እንዳለው ልናስተምራቸውም ግድ ነው ሲሉ ተናግረዋል። 35ቱን ልጆች ባለፈው ሳምንት ከአልሻባብ ማጎሪያ ወይም ካምፕ ያስለቀቁት የዩናይትድ ስቴትስና የሶማሊያ ልዩ ኃይሎች መሆናቸውም ተገልጧል። አሜሪካ ትቅድም የሚለውን አጀንዳቸውን ያብራሩበታል በተባለ ጉዞ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በስዊዘርላንዷ መዝናኛ ከተማ ዳቮስ እየተካሄደ ባለው የዓለም ምጣኔ ሀብት መድረክ ላይ እየተሳተፉ መሆናቸው ተገለጠ። የሚስተር ትራምፕ ፖሊሲ ዓለም አቀፍ የንግድ ስምምነቶችንና ውሎችን እንደገና እንዲፈተሹ ወይም ለድርድር እንዲቀርቡ የሚጠይቅ ሲሆን ዋሽንግተንም በአንዳንድ ገቢ ሸቀጦች ላይ አዳዲስ ታሪፎችን እንድትጥል አድርጓታል። የዳቮስ መድረክ ተሳታፊዎች ዛሬ በዓለም ውስጥ እየታዩ ያሉ የአመለካከት ግጭቶችን ማስተናገድ ይኖርባቸዋል እየተባለም ነው። ሄንሪ ሪጅዌል ከለንደን ያጠናቀረውን የዚህን ዘገባ ዝርዝር ሰልሞን አባተ ይዘው ቀርበዋል። የዓለም ምጣኔ ሀብት መድረክ ለዓለም የፖለቲካና የንግድ መሪዎች ሊታይ የሚገባው ቦታ ነው ነው የሚባለው የዘንድሮው የዓለም ኢኮኖሚ መድረክ ላለፉት ዐሥራ ስምንት ዓመታት ሥራ ላይ ያለ የዩናይትድ ስቴትስ ፕሬዚደንት ሲሳተፍበት የአሁኑ የመጀመሪያ ሊሆን ነው። በጉባኤው ላይ የተገኙት የመጨረሻው የአሜሪካ ፕሬዚደንት ቢል ክሊንተን ነበሩ በ2000 ዓመተ ምሕረት በአውሮፓ የዘመን አቆጣጠር። የዓለሙ ምጣኔ ሀብት መድረክ ፕሬዚደንት ቦርዥ ብረንድ ተስፋቸው የነቃ ነው። በመነጋገር በብርቱ እናምናለን። የዩናይትድ ስቴትስ ፕሬዚደንትም የተሻለ መተካከል ባለበት ዓለም አቀፋዊው ስርዓት ግሎባላይዜሽን ላይ ውይይት የሚከፍቱ ይመስለኛል። ፕሬዚደንት ዶናልድ ትራምፕ የጉባኤውን የመዝጊያ ንግግር ነገ አርብ ከማድረጋቸው በፊት የተነሳው ውጥረት ግን የእርሳቸው ግሎባላይዜሽንና ተያይዞም ነጻ የግብይት ስርዓት ወይም ግንኙነቶች ላይ ያላቸው ነጭናጫ የሚባል ጠባይ ነው። አሁን እየተሰራበት ያለው የንግድ አያያዝ አሜሪካን የሚጠቅም አይደለም ብለው የሚያምኑት ሚስተር ትራምፕ ከውጪ ወደ ዩናይትድ ስቴትስ በሚገቡ የልብስ ማጠቢያ መኪኖችና በፀሐይ ኃይል ሰብሳቢ ኤሌክትሮኒክ ጣውላዎች ወይም ሶላር ፓነልስ ላይ ከፍ ያለ የቀረጥ ጭማሪ የሚያሳድር ትእዛዝ ትናንት ወደ ዳቮስ ከመውረዳቸው በፊት ፈርመዋል። እነዚህ የማስፈጸሚያ ትእዛዞች የፍትሐዊ ንግድን መርሆች የሚያጠናክሩና ከእንግዲህ አሜሪካ ጥቅም ሊመታባት የሚቻል ሀገር አለመሆኗን የሚያሳዩ ናቸው። ጉባኤው ከትናንት በስቲያ ማክሰኞ ሲጀመር የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ያስተላለፉት መልእክት ከአሜሪካው መሪ የአስተሳሰብ ዋልታ ጋር ፊት ለፊት የሚጋጭ ነው። የሞዲን አስተሳሰብ ወትሮ የአሜሪካ ወዳጅና አጋር የሆኑ የአውሮፓ ሀገሮችን መሪዎች ጨምሮ ቻይናና ጃፓንንም የመሳሰሉ ግዙፍ ምጣኔ ሀብቶች ይጋሩታል። በመጨረሻም ነጭ ላልሆኑ ዜጎች መብት መከበር የቆመ ብሔራዊ ማህበር ኤን ደብል ኤ ሲ ፒ የሚባለው በእንግሊዝኛው ምህፃረ ቃል የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤትን ማለት ነው። ሆምላንድ ሴኪሪቲን ከሰሰ። ምክንያት ወደ ስልሳ ሺህ የሄይቲ ፍልሰተኞች ከመባረር የሚያድናቸውን የዩናይትድ ስቴትስን ጊዜያዊ የመኖሪያ ፈቃድ እንዳያገኙ አግደዋል በሚል ማያሚ ሄራል የተባለው ጋዜጣ ትናንት ረቡዕ እንደዘገበው ክሱን በሜሪላንድ ውስጥ በሚገኘው የዩናይትድ ስቴትስ ወረዳ ፍርድ ቤት የመሰረተው የማኅበረው ህጋዊ መከላከያና ትምህርታዊ መረጃ መስክ ሲሆን የሄይቲ ፍልሰተኞች ጊዜያዊ የጥበቃ መብት ያለመከበርና በ2019 ዓ ም ከአገር እንዲባረሩ የተላለፈው ውሳኔ ኢ ፍትሃዊ አግላይም ነው ብሏል። ክሱ የተመሠረተው በማኅበሩ ማለትም ኤን ደብሌ ሲ በሚባለውና በሄይቲ ማኅበረሰብ አባላት አማካኝነት እንደሆነም ታውቋል። አድማጮች ለሰዓቱ ያለው የዜና ማሰሚያ ጊዜ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበ፣ ብርሃን ኃይሉ ፕሮግራም እየመራሽና ኦልድሪስ የቴክኒክ ምህንድስናው ላይ ነው። ለምሽቱ በርከት ያሉ ዘገባዎች እንዲሁም ቅንብሮች ይዘናል። በስርጭቱ የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው በቆቦ ከተማ ለሁለት ቀናት በተደረገ ተቃውሞና ግጭት እስካሁን ሰባት ሰዎች መሞታቸውን ታውቋል፣ ሲሉ የአሜሪካ ድምፅ ያነጋገራቸው ነዋሪዎች ገለጡ። ከሟቾቹ ውስጥ አንድ ታዳጊና አንድ የመከላከያ ሰራዊቱ አባልም እንዳሉበት ተናግረዋል። ነዋሪዎቹ እንደሚሉት ግጭቱ የተቀሰቀሰው በወልዲያ ከተማ ንጹሐንን የገደሉ የመንግስት አጣቂዎች ለፍርድ ይቅረቡ የሚሉና በቆቦ ከተማ የታሰሩ ወጣቶች ይፈቱ የሚሉ መፈክሮችን የሚያሰሙ የከተማ ነዋሪዎች ለተቃውሞ አደባባይ በመውጣታቸው ነው ይላሉ። ተቃውሞው ወደ ግጭት ተቀይሮ የመንግስት ተቋማትና ተሽከርካሪዎች፣ የእርሻ ልማት ድርጅቶች፣ የፓርቲ ጽፈት ቤት፣ የባለ ሀብቶች ንብረት ዘርን መሰረት ያደረገ ቤትና ንብረት ላይ የተደረጉ የቃጠሎ እርምጃዎች መኖራቸውን ነዋሪዎቹ ገልጠዋል። የመንግስት ታጣቂዎች ለተቃውሞ በወጣው ሕዝብ ላይ በምድርና በአየር ጥቃት እንዲፈጸሙባቸውና ሄሊኮፕተሮቹ አሁን ከመሸም በኋላ በከተማው አናት ላይ እየተዘዋወሩ እንደሆነ ነዋሪዎቹ ይናገራሉ። በጉዳዩ ላይ መረጃ ለማግኘት የክልሉን የመንግስት ኮሚኒኬሽን ጉዳዮች ዲሬክተር አቶ ንጉሱ ጥላሁንና ሌሎች ባለስልጣናትን ለማግኘት የተደረገው ጥረት ስልካቸው ባለመነሳቱ ለጊዜው አልተሳካም። ጽዮን ግርማ የዘገባውን ዝርዝር ይዛ ቀርባለች። በቆቦ ከተማ የሚገኙ ያነጋገርናቸው ነዋሪዎች ለአሜሪካ ድምጽ እንደገለጹት ባለፈው ቅዳሜ በወልዲያ ከተማ በጥምቀት በዓል አክባሪዎች ላይ የተፈጸመው ግድያ በቆቦ ከተማ በትላንትናው ዕለት ለተቀሰቀሰውና በዛሬ ዕለት ለቀጠለው ህዝባዊ ተቃውሞ የመጀመሪያ ምክንያት ነው ብለውናል በትላንትናው ዕለት የተጀመረው ተቃውሞ ወደ ግጭት አምርቶ ሰዎች ተገድለዋል ንብረት ተቃጥሏል በአጠቃላይ ከተማዋ የጦርነት ቀጠና መስላለች ብለውናል። ሁኔታውን በቅርብ ሲከታተል እንደነበር የገለጸልን ወጣት በምሽቱ አነጋግረነው ነበር። ለደህንነቱ ስለሚሰጋ ማንነቱን እንድንደብቅለት ድምፁንም እንድንቀይር ጠይቆናል። አሁን ሰባት ገድለው አነሱ። መከላከያም አንዱ ሙቷን፣ የቆሰሉ ብዙ አሉ። በሊኮፕተር ነበር ሲያሸብሩ እናንተ ሲሉ የነበሩት አራሞ የሚባል ቦታ ላይ ሪኮፕተሮችን እያወረዱ ነበር ህዝቡን መሳሪያ ታጥቆ ስለነበር የግል ታጣቂዎቹ መጡ ስለነበር፣ ወደ አራም የሚባል ከከተማ ሁለት ሶስት ኪሎ ሜትር ወጣ ብሎ ያለ ቦታ ላይ እያወረደ ነበር። የደርግ የአየር ማረፊያ ያዘ አካባቢ ነበር። አሁን ያው ወጣቱን በጥይትና በጢስ ቦምብ አስፋልት እያወጡ ሽንኩርትና ቲማቲም የሚጫኑ መኪኖች እያለፉ ነው ያሉ በኦራሎችና በፓትሮሎች በመከላከል አስታጅቦ ማለት ነው። ሁለተኛው የተቃውሞ ምክንያት በከተማ ውስጥ የታሰሩ ወጣቶች እንዲፈቱ የሚጠይቅ በመሆኑ ህዝቡ በቀጥታ ወደ ፖሊስ ጣቢያ አምርቷል፣ ይላል ይህ ወጣት። ለረብሻወታቸዋለው ከፈጣሪስ ብሎ ኮማንድ ፖስት ከተጀመረ ጀምሮ እያሰረ እያሰቃያቸው የነበረ ወጣቶች ሳሉ የከተማ ወጣቶች እነሱ ፈትል በሚል ጥያቄ አቀረበ። ሊፈቱለትና ጥያቄው ሊመልሱለት አልቻለም። ይባስ ብለው የከተማውን ህዝብ ይደበድቡ ነበር። ያ ነገር ነው ህዝቡ ያበሳቸው። ህዝቡ አንደ የወጣ በነጊስ ወጣ እየታሰሩትን እናስፈታ። ያው ለድርጅቱ መረጃ እየሰጡ ሲያስመጡ ሲያስደበድቡን ነበር ያሉትም ሰዎች ቤት ንብረታቸውንና የመንግስት ተቋማትን ማካተል ጀመረ። አሁን በተቃጠሉ ፍርድ ቤት ሙሉ ለሙሉ ወድሟል ሲሆን ህንፃውን እስከ ማስፈስ ድረስ መዘጋጃ ቤት አራቱም የከተማው ቀበሌዎች ተቃጥለዋል። ገቢዎች ቢሮ ተቃጥለዋል። ዘለቀ እርሻ መካናይዜሽን ወይንም ወልጊያ አትክልትና ፍራፍሬ በመባል የሚታወቀው የውሀ ትየ ወይንም የኢፈርት እህት ኩባንያ ነው። የአዋሪን ገበሬዎች ና አርባደሮች መሬት ተቀምጦ ለትግራይ ክልል የቲማቲም ና የአትክልት ማምረቻ አድርጎ እየሰራ ያለ ድርጅት ነው። ለከተማዋ ምንም አይነት ጥቅም የለውም። ከተመሰረተ ረዝም አመት አስቆጥተዋል። አስራ ሁለት አመት አካባቢ ማለት ነው። ሁለት ትራክተር አጣጥለዋል። አንድ ደብል ካፕ ሲወጣ አንድ ላንድ ክሎዘር አለች። አንድ ጭነት መኪና አለ። አንድ ሙሉ መታዘን ነው እህል የያዘ ሙሉ መጋዘን ተቃጥሏል። አንድ መጋዘን ሙሉ ደግሞ እስኬር ፓርት ወድመዋል። ከማው ደግሞ ግን ከሰላሳ ደቂቃ በፊት የድርጅቱ ስራ አስኪያጅ የነበሩት የውሃ ታጋይ የነበሩ ከሰላሳ ደቂቃ በፊት በመከላከያና በፖሊሶች ታጅሮ ከከተማ እንዲወጡ ተደርገዋል። የራያ ቆቦ ጤና ጥበቃ ጽፈት ቤት እሱን ተቃጥሏል። የራያ ቆቦ ትምህርት ጽፈት ቤትም እንዲሁ ሙሉ ለሙሉ ወርዷል ወድሟል። የራያ ቆቦ አስተዳደር ጽፈት ቤት ደግሞ አለ። የራያ ቆቦ ወረዳ ምልሽ የገጠሩን ነው የከተማውን ሳይን፣ የገጠሮች ከተማው ላይ ነው ጽፈት ቤት ያለው የራያ ቆቦ አስተዳደር ጽህፈት ቤት ሙሉ በሙሉ ነው። ከአስራ አምስት በላይ የወረዳው መኪናዎች ትልቅ ውድመትና ወጣቱ ተዘጋጅቶ ነው ያለው። አሁንም መሰራከ ሆን አልሰራውም። አንድነቱ እንዳለ ነው የሚሰማ። አሁን የወጣቱ ድንጎልቶ የሚሰማ ያለው አላማጣ የኛ ነው፣ ወልዲያ የኛ ነው፣ ኮረን የኛ ነው ሰቆጣ የእኛ ነው። ማጮ የእኛ ነው። መፎክር ነው ያለው ያው አንድነቱ እንዳለ ነው። ወጣቱ እስካሁን አልሰራም፣ መከላከያም ህዝብ ላይ መትኮስን አላቆመም። ሌላው በቆቦ ከተማ ተወልደው ያደጉና በተመሳሳይ ድምጻቸውን እንድንቀይር የጠየቁን አዛውንት ቆቦ በህዝቡና በመከላከያ ሰራዊት መካከል ከፍተኛ ውጥረት ነግሷል ይላሉ። በወልዲያ በሆኑ ወንድሞቻችን አዘኔት የተነሳ ያው ስሜትን ለመግለጽ ነው

ነገሮች ግን በጣም በሚያሳዝን ሁኔታ በሚያሳዝን ይሄ እርምጃ የቦተዋል የማይባል ወደ ሌሎች ድር ማጥፋት። አሁን እኛ ራሳችን መውጣት ተቸግረን ነው እንጂ ቤታችን ንብረታችን ጥረን በመውጣት ግን ቤት አሁን ተከቧል። በቃ ውጥ ካለ ህፃን የለ ትልቅ የለ ዱላ ነው ዱላ ዱላ ተጥይቱ ጥይቱ ይሻላል። ወደ አገላን ዱላ ነው በቃ በቃ የሰጠጣ የሰጠጣ አገር ናት። በህይወት ዘመን ከሀይለ ስላት ሲጀምሮ ነበር እንዲህ አይነት ነገር አይቻላል። በጣም የከፋ ነው። ወጣቱ ብሶቹን የገለጠው ይሄ ብሶቹን አጥፌ ሰው የከፋ ነው። በጣም እጅግ በጣም የከፋ ነው። በጣም በሚያሳዝን ሁኔታ ነው የሚሰሩ። እኔ በእውነት የኢትዮጵያ መከላከያ ሳይሆን ጣሊያን እንኳ አጋዚያ እንደዚህ አላደረጉም። በጣም በጣም በጣም በሚያሳዝን ሁኔታ ነው የሚጠፈጭፉት፣ የሚደበድቡት፣ እንዲሁም መግለጽ ያቅተኛል። አንድ ሰው በሱም ስለመሽናት እንኳ ከውጭ አይወጣም።

አሁን ከቤት እያወጡ መደብደብና መግደል እኛ አዛውንት እንደሚሉት እኛ ባነጋገርናቸው ወቅት ሄሊኮፕተር በከተማው አናት ላይ የተሽከረከረ፣ እንደዚሁም የተኩስ ድምጽ እየተሰማ መሆኑን ገልጸውልናል። የከተማ ወጣቶች ሁኔታውን እየተከታተሉ ያለችበትን ሁኔታ በተንቀሳቃሽ ምስል የላኩልን ሲሆን በላኩት ቪዲዮ ላይም የተኩስ ድምጽ ይሰማል፣ ጭስና እንዲሁም በከፍተኛ ሁኔታ የታጠቁ ወታደሮች አስፋልት መንገዶቹም ሞልተው ይታያሉ። በተጨማሪም የተቃጠሉትና የወደሙት ንብረቶችን የሚያሳዩ ምስሎችንም ልከውልናል። ወጣቶቹ በዱላ ሲደበደቡ የሚያሳዩ ቪዲዮዎችም አሉ። በሌላ በኩል በቆቦ ከተማ ለረጅም ጊዜ የኖሩ የትግራይ ተወላጅ የሆኑ ነዋሪዎች ቤትና ንብረት መቃጠሉን ያነጋገርናቸው ነዋሪዎች ገልጸውልናል። ይህ እንዴት ሆነ? ተገቢስ ነው ወይ ብለን ጠይቀናቸው ነበር። ግን ያንዳንዱ ታች ያለው የትግራይ ተፈጫለሁ ህወሓትን እንደ ታቦት ነው የሚያመልከው። ህወሓትን ነው አይሉም፣ አይሆንም አይሉም። ስለዚህ ህወሓትን ስለሚያመልክ አጋራችን አልሆነም። የእኛን ብሶት እንደ ብሶት አላየውም። የእኛን ጭቆና እንደ ጭቆና አላየውም። የእኛን ባርነት እንደ ባርነት አላየውም። በቃ የነሱን እሱ እነሱ እንኳ ባይመጣቸው ህወሓትን የሚመካባቸው ሰው አይወዱም። ስለዚህ ይህን ነገር እየነገርናቸው አብረን እየዋልን አብረን እያደን አብረን እየበላን አብረን እየሸመን የባህላች ከለቅሉን እንኳ አይሆንም አይሉም ስለዚህ ይሄ የተጠራቀመ የዞረ ድምር ነው። አዛውንቱ አያይዘው፣ ሁለቱ ህዝቦች ለዘመናት አብረው የኖሩ ቢሆንም አሁን ግን በህወሓት ምክንያት ከፍተኛ ጥላቻ እየተመሰረተ ነው ሁኔታ ሁሉ አስጊ ነው ይላሉ። ሀገሪቱን የሚመራው ገዢ ፓርቲ ለ18 ቀናት የዘለቀ ስብሰባ አድርጎ በሀገሪቱ ለተፈጠሩት ችግሮች ኃላፊነት በመውሰድ ሁኔታውን በአጭር ጊዜ እንደሚፈታ ከገለጸ በኋላ በዚህ ሳምንት ብቻ በወልዲያ ግድያ መፈፀሙን በሞያሌም እንዲሁ የሰው ህይወት መጥፋቱንና በተጨማሪም በወልቂጤ ህዝብ ለተቃውሞ አደባባይ መውጣቱን መዘገባችን ይታወሳል። የቆቦውን ሁኔታ በተመለከተ የክልሉን የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንና ሌሎች ባለስልጣናትን ለማግኘት ያደረግነው ሙከራ ስልካቸው ስለማይነሳ ሳይሳካልን ቀርቷል። በነገው ምሽት ምላሻቸውን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አድማጮች ተከታዩም ከዚሁ ዜና ጋር ያቆየናል። ንብረታቸው በመቃጠሉ ሳቢያ ከቆቦ ከተማ ሸሽተው ወደ ሌላ አካባቢ መሄዳቸውን እየገለጡ አንድ በንግድ ስራ ይተዳደሩ የነበሩ የአካባቢው ነዋሪ የትግርኛ ክፍል ባልደረባችን ገብረ ገብረ መድህን በስልክ አነጋግሯል። እነሆ ዘገባዋል። ገዛይ ገብረ ኢየሱስ የት ነው የምትኖረው? ቆቦ። ቆቦ አሁን የት ነው ያለኸው? አሁን አላማጣ ነው ያለሁት። አላማጣ እንዴት ከቆበ ወደ አላማጣ ሄድክ? ያው ካለው ግርግር አንጻር በጣም ከፍተኛ ግርግር ሲበዛ የትግራዮች ቤት እየተቃጠለ ነው። በጓደኛ ቤት ነው ያደርኩት። በዛ አማካኝነት እየተጠናከረ ሲሄድ መከላከያ መጥቷል። ያሉ የጸጥታ ኃይሎችን ገብተው ነበረ። ምንም አይነት ስራ እየሰራ አይደለም። እንግዲህ ረብሻው ሲበዛ ቤቶቹን ሲቃጠሉ እቃዎቹ እንዳለ ተቃጥሏል። እቆች እንዳለ ተቃጥሏል። እኔ ነጋዴ ነኝ። ሸቀጣሸቀጣሸቀጣሸቀጥ ሱቅ አለ እና ሱቅ ነበረ፣ ያው አሁን የለም፣ ተቃጥሏል ተጋድለዋል እንኳን እሱ መኖሪያ ቤት ምንም ነገር የለም እና በዛም ማኝነት ነው የተቃጠሉ። የሱቅ መደብሮች የምታውቃቸው ዝርዝራቸውን ልትነገር እንችላለህ? አሁን እንዴት መሰለህ እንዳለ የትግሬዎች የተባሉ እጣዎች የቀረ ነገር የለም። ተውና የሸጋጣ እነዚህ የድርጅት ሱቆች፣ መኖሪያ ቤት እያንዳንዱን ተመርጠው ነው የተቃጠለው። እንትኖቹ ድርጅቶቹ በአይንን ገብተን አላየንም። ምክንያቱም የምናያበት ሰዓት እንትን የለም። እዛም መግባት አትችልም ካለው ኮንዲሽን አንፃር እና በዛም ማኝነት የእነ የተለከለ ማለት አይቻልም። አሉ የተባሉት እዛ ሱቆች እንዳለ ተቃትለዋል። የትግራይ ተወላጆች ብቻ እየተለዩ ነው የሚቃጠሉት ማለት ነው። እየተለዩት ለምንድን ነው? ምን ምን እኛ ራሱ እንዴት እንደሆነ በጨራሽ የምናውቀው አይደለ ነው። የብዙ አመት ነዋሪ ነን እዛ። ነገር ግን መምጫው ትዕዛዙ ምን እንደሆነ በጨራሽ የምናውቀው ነገር የለም። ስንት አመት ተቀምጠሃል? ለስንት አመት ኖሮሃል እዛ አካባቢ? ሀያ አመት ሀያ አንድ ይመስላሉ። ሀያ አንድ ዓመት እዛ ኖርሃል። ትዳርና ልጆች አሉ። ለሀገር ናቸው። እንደ አጋጣሚ ለበዓል እንዲሄዱ ናቸው። ወደ ቤተሰብ ቤት ለበዓል ወደ ትግራይ እየሄዱ ናቸው። በዛ አጋጣሚ ሊመጡ ነበረ፣ ሊመጡ አልቻሉ። እንዴት አመለጥክ አንተ? ማታ እንዲህ አይነት ኢንፎርሜሽኖች እየተወሩ ነበረ። እንግዲህ ከነሱ ወዳጅ ዘመድ አይጠፋምና እንዲህ እንዲህ አይነት ወሬዎች አሉ በሚባል አጋጣሚ ከስራ ቦታ ወጥቼ ሻይ ቡና እያለ ነበረ አስራ አንድ ሰዓት በጊዜ ነው የተጀመረው ትናንት። እና እንዴት አመለጥክ እንዴት ወጣ? ጠማኝነት ነው እንዳልኩ ነው በጓደኞች ምክንያት ነው ወደዛ ልወጣ ይቻልኩኝ፣ እንጂ ያላስተውክትም ያወቅኩት ነገርም የለም። በወንዝ ነገር አለ በወንዝ አድርገን ነው ልንወጣ ይቻል ነው። ወደ በረሀ የሆነ ትምህርት ቤት አለ በዛው አድርገን ነው የወጣ ነው። አሁን መንግስት ምን ማድረግ አለበት ምን መሆን አለበት ምን መደረግ አለበት ብለህ ትላለህ? በተለይ ራሱ መፈተሽ አለበት ብዬ ነው የማስበው እኔ ታስፊ መፈተሽ አለበት። ልዩ ትኩረት ተደርጎ ለነዚህ በልዩ መንገድ እንደዚህ የሚደረግበት ምክንያት እኛ ምንም እናውቀው ነገር የለም ከድንጋጤው አንፃር። እንግዲህ ሰላም ሲኖር ነው አገርም አገር ልትሆን የምትችለውና እኛ አገር ሰላም ብለን ልንሰራ እየሰራን ባለንበት ላይ እየሰራ ተመልሶ እሳት የሚጋይበት ከሆነ መልሰ ሰላሳ አመት ሰርተህ ላታገኘው ነገር ነው። እንግዲህ ይህን ነገር የተከሰተውና የሞተ ሰው የተጎዳ ሰው አለ እዚያ አካባቢ በተፈጠረው ግርግር በተፈጠረው እ ብዙም አልሰማውም የሚደውልኝ ሰው እንጂ እኔ ደውዬ እንዴት ሆነ ብዬ ብዙም አልጠየቁም። አመሰግናለሁ ለሰጠኝን ቃለ መጠይቅ። ሙስና በአፍሪካ ውስጥ እያስከተለ ያለው ጉዳት ከፍተኛ መሆኑ ተገለጠ። ወደ ባህር ማዶ ለመሻገር ሲሞክሩ በውሃ የሚበሉት ወጣቶችና ለአደጋ የሚጋለጡ እናቶች ሁኔታም ሙስና የወለደው ችግር መሆኑ ተገልጧል። ከተናጋሪዎቹ አንዷ ናቸው ይህን የገለጡት። አፍሪካ በዚሁ በሙስና ምክንያት በአመት 148 ቢሊዮን ዶላርስ እንደምታጣም ነው የገለጡት። ይሄ የተገለጠበትን የአፍሪካ ህብረት ስብሰባ የከፈቱት የኮሚሽኑ ሊቀመንበር ሙሳ ፋቂ ደግሞ አፍሪካ ከወደ ዩናይትድ ስቴትስ እየተደመጡ ያሉ መልዕክቶችን እያብላላች መሆኗን ጠቁመዋል። የስብሰባውን መክፈቻ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። በሙስና ላይ የሚካሄደውን ትግል ማሸነፍ በሳምንቱ መጨረሻ ላይ የሚጀምረው የአፍሪካ ህብረት የመሪዎች ጉባኤ መሪ ቃል ነው። በዛሬው የውጭ ጉዳይ ሚኒስትሮች ስብሰባ መክፈሻ ላይ የተናገሩም በዚህ ርዕስ ላይ አተኩረዋል። የተባበሩት መንግስታት ረዳቷና ጸሐፊና የአፍሪካ ኢኮኖሚ ኮሚሽን ስራ አስፈጻሚ ጸሐፊ ቬራ ሶንግዌ አንዷ ናቸው። ሙስና በአህጉሪቱ ላይ እያስከትለ ላለው ችግር የተለያዩ ማሳያዎችን ጠቅሰዋል። አህጉሪቱ በየአመቱ 148 ቢሊዮን ዶላር እንደምታጣም ነው የገለጹት። ይህ ደግሞ ከአፍሪካ ዓመታዊ ምርት አንድ አራተኛውን ማለት እንደሆነም ጠቁመዋል። እና ሙስና አህጉሪቱን በከፍተኛ ሁኔታ የተጠናወተ በሽታ መሆኑን በአስተርጓሚ በሚደመጠው የፈረንሳይኛ ንግግራቸው አስረድተዋል። በሚያሳዝን ሁኔታ ሙስና የሀገሮችን እድገት እየሸረሸረ እና ቀጣይነት ያለው እድገት እንዳይኖር እያደረገ ነው። የተከበራችሁ ሚኒስትሮችና ተጋባዥ እንግዶች ሙስናን ከካንሰር ጋር እንዳነጻጽር ይፈቀድልኝ። ኢኮኖሚያችንን ቀስ በቀስና ደረጃ በደረጃ እየበላ ያለ ብቸኛው ደዌ ነው። የመጨረሻው መፍትሄና መድኃኒትም ሙስናን መለየትና ማጥፋት ነው። ወጣቶች የሚሰደዱት ለሞት የሚዳረጉት፣ እናቶች የሚቸገሩት፣ በአጠቃላይም ህብረተሰቡ እየተጎዳ ያለው በዚሁ በሙስና መሆኑን ደግሞ ስራ አስፈጻሚ ጸሐፊዋ በእንግሊዝኛ ባደረጉት ንግግር ነው ያብራሩት። How can we get the Africa we want? አብዛኞቹ እናቶች ደህንነቱ በተጠበቀ ሁኔታ መውለድ የማይችሉ ከሆነ የምንፈልጋትን አፍሪካ እንዴት ማግኘት እንችላለን? ምክንያቱም መንግስታት ለእነርሱ መድኃኒት መግዣ የሚሆንም ሆነ አገልግሎት እንዲያገኙ የሚያስችል የመክፈል አቅም ስለሌላቸው። በሙስና ምክንያት ሴቶች የመሬት ባለቤት መሆን ሳይችሉ የምንፈልጋትን አፍሪካ እንዴት ማግኘት እንችላለን? በሙስና ምክንያት ለነጻነት ያላቸው ጥማት ባለመርካቱ ሁላችንም ብርቅ ሀብቶቻችን የሆኑት ወጣቶች በባህር ማዶ ውሃ ውስጥ ሰምጠው እንዲሞቱ የምናደርግ ከሆነ የምንፈልጋትን አፍሪካ እንዴት እናገኛለን? When our youth no longer believe in our institutions, we cannot get the Africa we want. The injustice of corruption brought to life within our institutions is more. በተቋሞቻችን ውስጥ ባለው ሙስና ምክንያት የሚፈጠረው ኢፍትሃዊ እንደ አህጉር ከሚያጋጥመን ከየትኛውም ሌላ ኢፍትሃዊነት የከፋ ነው። ይህ በአህጉሪቱ ውስጥ የሚደረግ ኢፍትሃዊነት ነው። በግልጽም በአህጉሪቱ ውስጥ መፍትሄ የሚያገኝ ኢፍትሃዊነት ነው። በስብሰባው መክፈቻ ላይ የተናገሩት የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ ደግሞ የሚኒስትሮቹ ስብሰባ ከዩናይትድ ስቴትስ በተደመጡት አስተያየቶች ላይ ጭምር ሊነጋገር እንደሚችል ጠቆም አድርገዋል። አፍሪካ ከወደ ዩናይትድ ስቴትስ የተደመጡ መልእክቶችን ገና አብላልታ አልጨረሰችም ያሉት ሊቀመንበሩ መልእክቶቹ ምን እንደሆኑም ጠቁመዋል የጥላቻ መልእክቶች ኢየሩሳሌምን በተመለከተ የተሰጡ አስተያየቶችና በዓለም ላይ ለሚካሄደው የሰላም ማስከበር ተልእኮ የተመደበውን በጀት መቀነስ የመሳሰሉት ይህ ደግሞ ኅብረ ብሔራዊነት ትልቅ ቀውስ ውስጥ እንደሆነ እንድናምን ያደርገናል። ከሚኒስትሮቹ ስብሰባ ቀደም ብሎ የተካሄደው የአፍሪካ ህብረት አምባሳደሮች ስብሰባ ተመሳሳይ ሀሳብ አንጸባርቋል። የአምባሳደሮቹ የአምባሳደሮቹ ኮሚቴ ባዘጋጀው ረቂቅ የአቋም መግለጫ በተለይ ፕሬዚዳንት ዶናልድ ትራምፕ አፍሪካን በተመለከተ የተጠቀሙትን የድሃ ድሃ የሚል እንድምታ ያለው አገላለጽ ማውገዙ ይታወሳል። የአፍሪካ ህብረት የመሪዎች ጉባኤ የፊታችን እሁድ ይጀመራል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አንድ ሌላ ዘገባም አድርሶናል። ኢትዮጵያ በሊቢያ የሚገኙ ዜጎቿን ወደ አገር ውስጥ ለመመለስ መጀመሯን የውጭ ጉዳይ ሚኒስቴር ማስታወቁን ይመለከታል። የሚኒስትሩ ቃል አቀባይ አቶ መለስ አለም ለአሜሪካ ድምፅ እንዳብራሩትም በዛሬው ዕለት ብቻ ሃያ አንድ ኢትዮጵያውያን ከሊቢያ አዲስ አበባ ገብተዋል ይላሉ። አቶ መለስን ያነጋገረው እስክንድር ፍሬው ይህንኑ በሚያብራሩበት ይጀምራል። በዛሬው ዕለት ብቻ ሃያ አንድ ኢትዮጵያውያን ከሊቢያ አዲስ አበባ ገብተዋል። አቶ መለስን ያነጋገራቸው እስክንድር ፍሬው ነው ይህንኑ በማብራራት ይጀምራሉ። በዛሬው ዕለት እኩለ ሌሊት ላይ ሀያ አንዱን ወደ አገር ቤት መልሰናል። ከነዚህ ውስጥ ወደ 16 የሚሆኑት ሴቶች ናቸው፣ አምስቱ ወንዶች ናቸው። ከተለያየ ሀገራችን ክፍል የመጡና በህገወጥ አዘዋዋሪዎች ወደ ሶስተኛ ሀገር ሲሄዱ ሊቢያ ውስጥ የቆዩ ናቸው። አንዳንዶቹ ለስድስት ወር አካባቢ የታሰሩ፣ ገሚሶቹ አሰሪዎቻቸው ጥለዋቸው ሄደው ኦና ቤት ላይ ሲቸገሩ የነበሩ፣ ጉዳት የሚታይባቸው፣ የህመም ስሜት የሚታይባቸው ናቸው። እነዚህን ወደ አገር ቤት ለመለስ የተቻለው ሁለተኛው ዙር ላይ ወደ አርባ አምስት የሚሆኑ ኢትዮጵያውያን እናመጣለን። መቼ? በቅርቡ የጉዞ ሰነድ ተሰጥቷቸዋል። ወደ ሊቢያ እንደ ልብ የአየር በረራ የለም። መንግስት የሚቆጣጠረው አካባቢ የተወሰነ ነው። በጦራ በጋዞች በሚሊሻዎች ቁጥር ስር ያለ ቦታ ነው ያለው። እኛም ኤምባሲ እዛ ስለሌለን እንደ ልባችን መግባት ከግብጽ ነው የምንሸፍነው ሊቢያ። ስለዚህ በቅርቡ እናመጣለን። ከነሱ ውስጥ ሕክምና የሚያስፈልጋቸው እዛው ባሉበት ቦታ ሕክምና እንዲያገኙ መንግስት እያደረገ ነው። የጉዞ ሰነድ ተሰጥቷቸዋል ወደ ሀገር ቤት የሚመለሱ ይሆናል። ግብጽ ባለው ኢትዮጵያ ኤምባሲ፣ ሊቢያ የሚገኙ ኢትዮጵያውያን እንዲሁም ከዓለም አቀፉ የስደተኞች ድርጅት አይ ኦ ኤም ጋር በመተባበር እየተሰራ ያለ ነው። ወደፊት ተጠናክሮ ይቀጥላል። ከተመዘገቡት ከስንቶች ውስጥ ነው? ዛሬ 21 የመጡት 45 ደግሞ በቅርቡ ይመጣሉ እያሉኝ ያሉት፣ እነዚህ ሁለቱም አጠቃላይ እስካሁን የተመዘገቡ ኢትዮጵያውያን ቁጥር ነው። ስንት ኢትዮጵያውያን አሉ ብሎ ይገምታል? የኢትዮጵያ የውጭ ጉዳይ ሚኒስቴር አሁን ሊቢያ በአጠቃላይ ግምት ቁጥር ካለ ግምት ማስቀመጥ ይቸግራል። ስለምን? አንደኛ እያንዳንዱ ጊዜ ሰው በራሱ መንገድ ወደ ሌላ ሶስተኛ ሀገር ለመሄድ ሊቢያ የገባ ነው። ሊቢያ ከገባን በኋላ አንድ ቦታ አይቀመጥም። የተመቸው ቦታ ደህንነቴ ይረጋገጣል ብሎ የሚያስበው ቦታ ነው። ስራ ተቀጥረው ሰዎች ውስጥ የሚሰሩትም እንደለባቸው የመንቀሳቀስ አቅም የላቸው። ከዛ በተጨማሪም እዛ ሚስዮን ስለሌለን ለመመዝገብ እድሉም የለንም ስለዚህ በእነዚህ ተደራራቢ ምክንያቶች ሳቢያ ሊቢያ ያሉ ዜጎቻችንን ቁጥር ማስቀመጥ ይቸግራል አሁንም ግን መንግስት ዜጎች ወደ አገር ቤት እንዲመለሱ አስፈላጊውን ጥረት ያደርጋል ኢትዮጵያን እንዲመጡ ጥረት ማድረግ የተጀመረው ከባርነቱ ዜና በኋላ ነው ዜጎች ሰዎችን በባርነት የመሸጥ እንቅስቃሴ ሊቢያ ውስጥ እንዳለ በሴኔን ከተዘገበ ከዛም አለም ከወገዘው በኋላ ነው አይደለም። የኢትዮጵያ መንግስት በተለያየ መንገድ ወደ ሌላ ሶስተኛ ሀገር ለመሄድ በሚያደረጉት ጥረት ችግር ላይ ያሉ ዜጎችን ሲረዳ አሁን የመጀመሪያ አይደለም። የአሁኖቹን የመመዝገቡ ጥረት የተጀመረው ማለት ነው፣ ይሄኛው ጥረት የተጀመረው አሁን ችግሩ ከተከሰተ በኋላ ነው። ማስታወቂያ ተነግሮ ያሉበትን ቦታ እንዲገልጹ ተጠይቀው የተካሄደበት ነው። በጣም አመሰግናለሁ አቶ መለስ አለም፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ። ጊዜ ርስጥ ልለኝ እስክንድር፣ አንተንም የአሜሪካ ድምጽ ሬዲዮ እናመሰግናለሁ። ከምሽቱ ሶስት ሰዓት ከሰላሳ ሶስት ደቂቃ ሊሆን ነው። ከአሜሪካ ድምፅ ራዲዮ ጣቢያ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን አምሹ። ከእናንተ ከአድማጮች ካገኘናቸው መልእክቶች ለሰዓቱ ተመጠነው የተዘጋጁትን እናሰማለን። ጤና ስልህ ሰሞኑን ወልዲያ ውስጥ ሚካኤል ቤተ ክርስቲያንን እያጀቡ የነበሩ ወጣቶችን በጥይት ደብድቦ የገደለው ህወሓት። ካልገደለ ወደ ኋላ እንደማይል መናገር ለቀባሪው ማርዳት ነው። ሁሉም የኢትዮጵያ ሕዝብ የሚያውቀው ስለሆነ እኔ አሁን በኢትዮጵያ ኦርቶዶክስ ቤተ ክርስቲያን አባቶች ለሲኖዶስ ነው። እንዴት ቤተ ክርስቲያን ላይ ወጣት በጥይት ተደብድቦ ሲያልቅ ዝም ጭጭ ላሉ። እንዴት መግለጫ እንኳን አይሰጡም? እንዴት በግድያ ግድያ አያወግዙም? ፓትርያርኩን ትቻቸዋለሁ። እሳቸው ላለፉት ሁለት አመት ህዝብ ሲያልቅ አንድም ነገር ሳይናገሩ። ባለፈው ወለጋ ውስጥ ሁለት ትግሬዎች ተገደሉ ስለተባለ ብቻ ወጥተው መግለጫ በቴሌቪዥን የሰጡና እንደውም ምህላ ያወጁ ሰው ናቸው እና እሳቸውን ከቁጥር አላስገባቸውም። ግን እዛ ሲኖዱስ ውስጥ የተጠራቀሙ ጳጳሳት ቤተ ክርስቲያን ህይወታቸው በዚህም ዓለም በዛም ዓለም ህይወታችን ቤተ ክርስቲያን ናት ብለው የተቀመጡ ጳጳሳት እንዴት ግድያ አያወግዙም? በጣም ያሳዝናል። ለሞቱት ወንድሞቻችን ደግሞ ነፍሳቸውን በገነት ያኑረው። ጤና ይስጥልኝ፣ ቪኦኤዎች እንደምን ከረማችሁ? የዘውትር አድማጫችሁ ነኝ። በጣም አሳዛኝ ነገር ነው ወልዲያውስ የተከሰተው የአማራ ብሔራዊ ክልል ቃል አቀባይ አቶ ንጉሱ ጥላሁን አጥፊዎቹ ለፍርድ ይቀርባሉ፣ በህግ ይጠየቃሉ አይነት ነገር ብለው ነበረ። ባለፉት ሁለት አመታት ጎንደር ውስጥም ባህር ዳር ውስጥም በርካታ ሰዎች በሞቱ ጊዜ አቶ ንጉሱ ይህንን አስተያየት ነው የሚሰጡት። ከዛ በኋላ ተከታትላችሁ ጠይቃችሁ ታውቃላችሁ። ይህንን ሰውዬ እነማን ተያዙ፣ በቁጥር በስም ይታወቃሉ። በስም በቁጥር ምን ያክል ሰዎች እንደታሰሩ መጠየቅ ይቻላል። ይሄ ነገር ጀስት ፓተርን ሆነ። ነገም ሰው ሲሞት አቶ ንጉሱ እንደዚህ ይላሉ። እና እስቲ ጠንከር አርጋችሁ ይህንን ነገር ብትጠይቋቸው ምን ያክል ሰው ታሰረ እስካሁን ድረስ ብላችሁ እግዜር ስትልኝ አስተያየት የላካችሁልን አድማጮች እናመሰግናለን። ሌሎቻችሁም በአስተላለፍ ነው ላይ ወይም እንድናስተላለፍ በምትሹት ጉዳይ ላይ መልእክቶቻችሁን ላኩልን። አሁን አዲሱ በኢሜይል የደረሱንም በርካቶች ናቸው። ሰዓት እንደበቃን ወደ ኋላ ላይ ለማቅረብ እንሞክራለን። ታዲያ በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈው ስርጭታችን እስከ አራት ሰዓት እንደወትረው ሁሉ ይቀጥላል። አስተናጋጆቻችሁ አሉላ ከበደና አዲሱ አበበ ነን። ሁለተኛውን አጋማሽ ስርጭት በርዕሰ ወሬዎቹ ለመጀመርም እንኳ ጊዜ የለንም። ቀጥታ ወደ ቀዳሚው ዝግጅት ነው የምንወስዳችሁ። ያ ቀዳሚ ዝግጅት አዲሱ፣ በዚህ ሰዓት በየሳምንቱ የሚቀርበው የባህልና ማህበረሰብ ዝግጅት አይደለም። ዛሬ አይቀርብም። በፕሮግራም ጥበት፣ በወቅታዊ ፕሮግራም ሳቢያ የአውሮፓውያን አዲስ ዓመት አስታኮ እዚህ ዋሽንግተን ዲሲ ውስጥ የተካሄደ ስነ ስርዓት የተመለከተ የጥበብ ባለሙያ ጋር ከሙጌታቸው ጋር የጀመር ነው ቃል ባለመለስ ለሚቀጥለው ሳምንት ተሻግረዋል። ፕሮግራሙን ለምትከታተሉ ይቅርታ እንጠይቃለን። አሁን ወደ ወቅታዊ ዘገባ እንሻገር። ባለፈው ሳምንት ሙሉ መቅረብ ያልቻለ ዝግጅት ነው። መሰንበቻውን ለዝግጅት ክፍላችን የደረሰን ደብዳቤ ነው መነሻው በሶማሌ ክልል በፕሬዝዳንቱና በጥቂት አጋሮቻቸው ተፈጽመዋል የተባሉ የመብት ጥሰቶችና ከሀገር ውጭ የክልሉ ተወላጆች በሚኖሩባቸው ሀገሮች ጭምር ማስፈራሪያ እና ዛቻ ይደርስብናል። የዜጎችን መብት የማስጠበቅ ኃላፊነት ያለበት የፌዴራሉ መንግስትም ጣልቃ በመግባት እስካሁን ህዝቡ ለሚያነሳቸው ለእነዚህ የመብት ጥያቄዎች መልስ መስጠት አልቻለም፣ የሚሉትን ክሶች ናቸው። በዩናይትድ ስቴትስ የሚኖሩ የአካባቢው ነዋሪዎች ደብዳቤ የያዘው የህዝባችንን ድምፅ ለማሰማት መስራቱን እየተንቀሳቀሰ ነው ያሉትን የድርጅት መሪዎችና አንዳንድ አባላት አነጋግረናል። ያነጋገረውም አሉላ ከበደ ነው። ቀጥሉ ዶል ሚድድ ይሰኛል፣ የሶማልኛው ሐረግ የፍትህ ጥያቄ ወደ አማርኛ ሲመለስ ዑመር ዶል የድርጅቱ ሊቀመንበር ናቸው። ባለፈው ህዳር ወር መጨረሻ የተቋቋመው ድርጅታቸው የክልሉ ፕሬዚዳንት ያለ አንዳች ጠያቂ በሕዝቡ ላይ እያደረሱ ነው ያሉት በደል እንዲያበቃ ዘላቂ መፍትሔ ፍለጋ የታለመ መሆኑን ይናገራሉ። እኛ የተሰባሰብነው በሶማሊ ክልል ፕሬዚደንት አብዲ መሐመድ ኦማር የሚደረገውን ይህን ሁሉ ግፍ ዝም ብለን ለመመልከት አልቻልነው። በዛ ምክንያት ተሰብስበን ምን እናደርግ እንዴት ብለን ህዝቡን ደግፍ ብለን ነው ይህን ድርጅት ያቋቋም ነው። በክልሉ አምባገነንነት ሰፍኗል፣ ስጋት ነግሷል። ወጣቶች ከዚያ ለመቆየት የሚያስችል ተስፋ በማጣት በአደጋ ለተሞላ ስደት ይዳረጋሉ። መልስ ያልተገኘላቸው ብዙ ጥያቄዎች አሉ ነው የሚሉት። ሰው ሁሉ በፍርሃት ነው የሚኖረው። እስር ቤቶች ሁሉ ሞልቷል። ያለ ምክንያት ሰው ይታሰራል። ከተናገርክ ወይም ትንሽ አንድ ጥያቄ ከጠየቅ ያው እስር ቤት ይገባል። ለምን ጠይቀኛል። ማንም ሰው ልናገር አይችልም፣ ማንም ብትሆን። ሰው ሁሉ በጣም ቸግሯል። ምግብ የለም፣ ውሃ የለም። ያ ሁሉ የተማረው ወንድና ሴት አገሩን እየለቀ ነው ያው ሁሉ አሁን የሚታየው በሱዳን ወጥቶ እስከ ሊቢያ ውስጥ ይሄ ሁሉ ችግር የምንሰማው ከሀገራችን የሚወጡ ልጆች ናቸው። ምክንያቱም ምንም አይነት ሆፕ የላቸውም። እዛ ለመኖር ተስፋቷል። ስራ አያገኙም። በዛ ላይ ደግሞ ነጻ አይደሉም። ኮረፕሽኑ ምዝንናው በጣም የሚገርም ነው። በጣም በስልጣን ለመቆየት ብቻ ብሎ በውሸት ሰውን ማስተናገድ ጀመር። ከዛ በኋላ ደግሞ በፍርሃት በእሱ አስተዳደር ብዙ ጥያቄዎች አሉ። በሚኒሶታ ክፍለ ግዛት በንግድ ሥራ የሚተዳደሩት ከድር ጅግሬ አደም ሌላው የድርጅቱ አባል ናቸው። በተለያዩ ጊዜያት የፌዴራሉ መንግስት ለዚህ ችግር መፍትሄ ያበጅለት ዘንድ የተደረጉ ሙከራዎች እስካሁን ባለመሳካታቸውና የክልሉ አስተዳደር በሕዝቡ ላይ የሚያደርሰው በደል ስላሳሰበኝ በአቶ እመር የሚመራውን ዱል ሚዲድን ተቀላቀልኩ ይላሉ። ኢትዮጵያ ትውልድ አሜሪካዊ ነኝ ብዙ ቤተሰቦች ዱል ሚዲ በአማርኛ ደግሞ የፍትህ ጥያቄ። ክልላችን ያለው ችግሮች በተለያዩ ዎች ከክልሉ እና ከፌዴራል መንግስት ጋር ያለው ችግር ለመነጋገር ህዝባችንም ብዙ ጊዜ ሞክረው ነበረ እና ብዙ ተገቢ ላሹ አልተገኘም። ስለዚህ ህዝባችን ድምፅ ለመሆን ይሄ ጥልም ዲድ የሚባለው አቁመናል እዚህ አሜሪካ ብቻ ሳይሆን፣ በአውሮፓ በሳኡዲ አሬቢያ፣ በሳውት አፍሪካ፣ በብዙ ቦታዎች ተቋቁማል። ዋና አለማችን እዛው ሶማሌ ክልል ያለው ችግሮች ይፋ ለማድረግ እና መፍትሄ እንዲገኝ ነው የምንፈልገው። መፍትሄ እንዴት እንደሚገኝ በእኛ ሀሳብ የኢትዮጵያ ህገ መንግስት ተከትሎ የህዝባችን ጥያቄ እንዲፈታ ለመሞከር ብዙ ትኩረት እናድርጋለን። አቶ ከድር እንደ ሊቀመንበር ሁሉ እርሳቸውም የክልሉ ህዝብ ለከፋ ሰብአዊ መብት ተጋልጧል ባይ ናቸው። ህገ መንግስታዊ ጥበቃ የሚደረግላቸው መሰረታዊ መብቶች ናቸው የሚጣሱት ሲሉም ከአቶ እመር ይስማማሉ። የህዝብ ጥያቄ መጀመሪያ ህገ መንግስቱ የሚሰጠው መብቶች የሰው ክብር እና ሰብአዊ መብት የሚከበር አሁን በክልላችን ያለው ችግር አንዳንዱ ብዙ ሰዎች አስረዋል ክስ ሳይመሰረት ለአንድ ምሳሌ መውሰድ የምንችለው ጂጂጋ ያለው ጄል ኦጋዴን የሚባለው የኦጋዴን ማረሚያ ቤት በጣም በርካታ ህዝብ ነው የታሰረው እዛ ያሉት እስረኞች ደግሞ አብዛኛው በተጨባጭ ያልሆነ ነገሮች ክስ ተመስርቶ ብዙ አመታት ተፈርደዋል። የፌደራል መንግስትም ይሄ ነገር ያውቃል መሰለኝ ግን እስካሁን እንዴት ችግሩ እንዳልፈታ ትንሻ ውደሃፋ አንሰር የተለያዩ ሀገሮች የሚኖሩት የክልሉ ተወላጅ የሆኑ ኢትዮጵያውያን ተሰባስበው ይህን ድርጅት ካቋቋሙ በኋላ ሁኔታዎች መለወጥ መጀመራቸውን የሚናገሩት ሊቀመንበሩ በውጭ ሀገር የሚኖረውን የብሔረሰቡ አባል ተቃውሞውን ቢገልጽ በቤተሰቡ ላይ አንዳች ጉዳት ሊደርስ እንደሚችል በመዛት ሲያስፈራሩት መቆየታቸውን የክልሉ ፕሬዚዳንትና አስተዳደራቸው ሲያስፈራሩት መቆየታቸውን ይናገራሉ። በቅርቡም ተመሳሳይ ዛቻ ደርሶብን ነበር ነው የሚሉት ፍርሃት እዛ ብቻ ሳይሆን ክልል ውስጥ ብቻ ሳይሆን፣ አሁን እዚ ያለን እኛ አሜሪካ ውስጥ ያለን ባለፈው ወር ካቋቋምነው በኋላ ካላቆማችሁ ወይም ካልወጣችሁ ከዛ ድርጅት ጅግጅጋ ወይም እዛ ሪጅን ውስጥ ያላችሁ ዘመዶቻችሁን ሁሉን እስር ቤት አስገባለሁ ብሎ ይደውልናል ወይም ይልካል ሰው። እና ቤተሰባችን እዛ ያሉትን ለእኛ ይደውልናል፣ በፍርሃት ከዚህ ድርጅት ውጡ አትግቡ፣ ለምን እኛ ይሄን ታሰራለን ወይም ይሄ ችግር ይደርስብናል። ሰው በዛ አይነት ፍርሃት ይኖራል። የፕሬዚዳንቱ ረዳቶች ወዲህ ወደ ዩናይት ስቴትስ መጥተው ፈጸሙ ያሉትንም ይዘረዝራሉ። የፕሬዚዳንቱ አብዱ መሐመድ ኦማር ደጋፊዎች ወይም ከሱ ስር የሚሰሩት አንድ አምስት ስድስት ሰው ሆኖ እና አንድ ሴት አለበት እዚህ ወደ አሜሪካ መጥቶ ነበር ከአንድ ሶስት ሳምንት በፊት እና የሚገርመው ሁሌ እኛ ራሳችን የምንጠይቀው ለምሳሌ ለክልል የሚሰራ ሰው አሜሪካን አገር ሲጎበኝ ይሄ የሚጎበኘው ሰው ከኢትዮጵያ ከመጣ እና ለፌደራል ገቨርመንት የሚሰራ ሰው ከሆነ በኦፊሻል ቪዚት ነው እዚህ የሚመጣው። ግን እነዚህ በተለይ በክልል ፋይፍ ለሚሰሩት ዝም ብሎ ይመጣሉ። ዋናው ዓላማቸው ደግሞ ይመጡበት ማን ይደግፋል ፕሬዚደንቱ እና ማን ነው ማይደግፈው ብሎ ህዝቡን ለማከፋፈል ዋናው ዓላማቸው ይመጡበት፣ ለዛ ምክንያት ነው። እናው እኛ ከአቋቋም ነው ቦታ ይሄን ድርጅት ያው እንደመጡ እነሱም ሰብሰባ ለማድረግ ሞከሩት፣ ማንም አልሄደለትም። እንደገና ሞከሩት፣ ትንሽ ሰው መጡ። አሁን በመጨረሻ ጊዜ አደረጉት፣ አሁን ያለፈው ሳምንት ያኔ የኢትዮጵያን አምባሳደር ጋበዙት እንዲመጣ እንግዲህ ሰው ኢትዮጵያን ሶማሌዎች እንደማይመጡ ስለሚያውቁት ምን ያደረጉት በዚህ ጊዜ ማስታወቂያ ቡንት ላይን የሚባለው ሪጂናል ገቨርንመንት ሶማሊያ ውስጥ ለእነዚሁ ህዝቦችን እንዲመጡ ለሰብሰባ የሶማሊያ ሶማሌ ናቸው። እነሱ ነበሩ በብዛት የመጡ ሰብሰባ ላይ እና እኛ አልሄድንም። ግን በብዛት የነበሩ ከሶማሊያ የሶማሊያ ተወላጆች የሆኑ ነበሩ ይዛ የሄዱት። ለበርካታ ዓመታት በዚህ በዩናይት ስቴትስ የኖሩት አቶ ክድር በበኩላቸው የዚህ ችግር አካል ነው ያሉትንና በግል የገጠማቸውን ይናገራሉ። በዩናይትድ ስቴትስ ከሚያካሄዱት የንግድ ሥራ በተጨማሪ ከዚህ ቀደም ወደ አገራቸው በመመለስ መዋለ ንዋይ በማፍሰስ ጀምረውት የነበረውን የንግድ ሥራ በክልሉ ሰፍኗል ባሉት የመብት ጥሰትና ሙስና ሳቢያ ለማቋረጥ መገደዳቸውን ነው የገለጡት። ባለፈው አስራ አምስት ዓመታት ከዩናይትድ ስቴትስ ወደ ኢትዮጵያ፣ ጅጅጋ ትልቅ ሆቴል ነው የገነባሁት፣ ነጎብ ሆቴል የሚባል እና ለኢንቨስትመንት ትንሽ የሚያስቸግር በክልሉ ያለው አመራሮች አብዛኛው ክልሉ ህገ መንግስት እና የኢትዮጵያ ህገ መንግስት ብዙ ጊዜ ሲጣስ ቫሌሽን ሲደረግ ስላዩት የህግ በላይነት የሌለው ቦታ እና ለኔ ቢዝነስ ና ለድህንነት ትንሽ ስጋት ስለነበረ አሁን ሸጥኩት ሆቴሉ። ለዛ ምክንያቱ ነው የሸጥኩት። የለውጥ ጥያቄው በሶማሊያ ክልልም ጎልቶ እየተሰማ መሆኑን አክለው የተናገሩት አቶ ከድር የፌዴራል መንግስቱ በተጨባጭ የሚወስደውን እርምጃም በቅርበት የሚከታተሉ መሆናቸውን ነው የሚናገሩት። ግን አሁን ብዙ ተስፋ ያለው እንደምታውቀው በመላ ኢትዮጵያ የኢህአዴግ አመራሮች እንዳሉት ጥልቅ ታድሰው የተደረገ የተለያየ ቦታ መፍትሄ እና የህዝብ ጥያቄ እንፈታለን ብሎ ነው ቅርብ ጊዜ ያስተላለፉት ውሳኔዎች፣ ግን እኛ ተግባራዊ እንዲሆን የሶማሌ ህዝብን ጨምሮ የጠቅላላ ላይ ያለው የኢትዮጵያ ህዝቦች ችግር ሊፈታ መንግስት ጋር ፈልፈን ችግሩ እንዲቀረፍ ትኩረት እናድርጋለን ስንለው አንድ እዚያው አብዛኛው ጊዜ ሰው ሲነገር ፖለቲካል ተርም ትራስ በቬሪፋይ ነው፣ በተግባር ለማየት እንፈልጋለን። በተለይ በእኛ ክልል ያለው ችግሮችን በቶሎ በቀልጣፋ መንገድ እንቀረብ። ከሙስና እስከ ሕገ ወጥ እስርና ግድያ ቁጥሩ የበዛ ውንጀላ የቀረበባቸውን የክልሉን ፕሬዚዳንት አቶ አብዲ ሙሐመድ ኡመርን ምላሽ እየተጠባበቅን ነው። በተጓዳኙ የክልሉን መንግስታዊ የሰብአዊ መብት ኮሚሽን ተጠሪ አቶ ጀማል ዋርፋንም ለማግኘት ያደረግነው ጥረት እስካሁን ለጊዜው አልተሳካም። አድማጮች፣ እንደቀናን እናቀርባለን። አድማጮች አሁን ወደ ተከታዩ ሳምንታዊ ቅንብር እንሻገር፣ ሳይንስና ህይወት። በዓለማችን ሰዎችን እየገደሉ በፈጸሙት ወንጀል ባለመጠየቅ ለብዙ ዓመታት ተደብቀው የሚኖሩ እንዳሉ ይታወቃል። አሁን በቅርቡ ይፋ መሆኑ የተነገረለት አዲስ ቴክኖሎጂ የእነዚህን ወንጀለኞች ምስል ቀደም ብሎ ካገኘ ወደ የትኛውም የዓለም ክፍል ሸሽተው ቢሄዱ ማንነታቸውን በትክክል ለይቶ በማሳየት ለፍርድ እንዲቀርቡ የሚደረጉትን ጥረቶች ያግዛል። በቀጣዩ ዝግጅት ለዚህ ለአዲሱ ጸረ ወንጀለኞች ቴክኖሎጂ ቅርበት ያላቸውን ባለሙያ አቶ ዳኛቸው ተሾመን ሰሎሞን ክፍሌ አነጋግሯቸዋል። በቅድሚያ ለትብብሮ ላመስግን አቶ ዳኛቸው ተሾመን። እኔም ለዚህ እድል አመሰግናለሁ አቶ ሰሎሞን ክፍሌ። ምን ይባላል ይሄ አዲሱ ቴክኖሎጂ? ስራውስ ምንድን ነው? አዲሱ ቴክኖሎጂ የሰውን ገጽታ የሰውን አቋቋም አረማመድ፣ አጎባበጥ፣ አካሄድ በሙሉ አንድ ላይ አጣምሮ የሰውን ማንነት በእርግጠኝነት ይሄ ሰው ይሄ ነው ብሎ የዛሬም አመት የዛሬ አስራ አምስትም ሰላሳም አመት እንዲናገር የሚያስችል ቴክኖሎጂ ነው። ከቪዲዮ ሪኮርደር በምን ይለያል? አዎ እንግዲህ ቪዲዮ ሪኮርደር የሰውን ገጽታ ይቀዳል። ነገር ግን ይሄ የሚያደረገ ምንድን ነው? የተቀዳውን የፊቱን ገጽታ ብቻ ሳይሆን የሰውየውን ቁመናም ጨምሮ የአጥንቶቹን ስኬለታል ሲስተም የሚባለውን የአጥንቶች ስርዓት ሰውነት ውስጥ ያለውን አጠጣጠፉን፣ አቋቋሙን፣ አጎባበጡን፣ አካሄዱን እሱንም ጨምሮ ድምፅም ካለ ድምፅንም ጨምሮ የአንድን ሰው አሻራ እንደ ማለት ነው ወይንም ደግሞ የጠቅላላ የገጽታ ዲኤንኤ ንጥረ ነገሩን እንደማለት ማለት ይቻላል። ያንን በኢንፎርሜሽን ደረጃ ወስዶ ያስቀምጣል እና ይህ ግለሰብ እድሜው ቢያረጅም ቢያፈጅም መነጽር ቢያረግም ጺም ቢያሳድግም ጸጉሩን ቢላጭም የውሸት ጸጉርም ቢያረግም ያንን ሁሉ ከቁጥር ውጭ አውጥቶ ዋናውን የሰውየውን እሱ የሚያደርገውን ነገር አውጥቶ ያንን ሰው በእርግጠኛነት ይሄ ሰው ይሄ ነው ማለት የሚችል ቴክኖሎጂ ነው። የምስል አሻራ ሊባል ይችላል። በትክክል የምስል አሻራ፣ የድምፅ አሻራ ያቋቋም ያካሄድ የአጥንት አስተካከል አሻራ ጠቅላላ በጣም ሰፊ የሆነ የሰውን ማንነት የሚገልጽ ነው። አሁን ባንኮችም ትልልቅ ሴኪሪቲ የጸጥታን ነገር በጣም በሚመለከት አሁን በኤርፖርቶችም መታወቂያ ወረቀት ማሳየት እየቀረ ነው፣ ከምንም የበለጠ አስተማማኝ ስለሆነ ይህንን እየተጠቀሙ ነው። አንዳንድ ኤርፖርቶች እንኳን አሁን ጀምረዋል። ግርማም አያስፈልግም ካርድን እዛ ውስጥ ማስገባትም አያስፈልግም። አሁን በማን ነው የተሰራው? ባለቤት አለው ወይ ድርጅት ወይም ሀገር ማለት ነው። እንግዲህ እንደዚህ ያለ ቴክኖሎጂ በሂደት አንዱ ትንሽ ይህንን ሲሰራ፣ ሌላው እዛ ላይ ሲያክልበት፣ አንዱ ይህንን ሲያስተካክል፣ ባለፉት ሰላሳ አርባ ዓመታት ውስጥ እየተጣራ እየተጣራ እያደገ የሄደ ቴክኖሎጂ ነው። ባለቤቱ ይሄ ነው የሚባል ለማለት አይቻልም። እርስዎ ድርሻ ያለት በዚህ አዲስ ቴክኖሎጂ ግኝት? የቴክኖሎጂ ተማሪ ነኝ። ያለፉትን ሀያ ስምንት ዓመታት የሰራሁት በቴክኖሎጂ ውስጥ ነው። የራሴም ደግሞ ኢንቨንሽንም አለኝ በዚህ አካባቢም ባይሆን በግራጁዌት ስኩል ሲሄድ ቮይስ ሪኮግኒሽን የሚባል ድምፅን የማወቅ የሚያስችል አዎ፣ በዛ ነው ማስተርስ ዲግሪ ያገኘሁት ቲሲሴ በዛ ኤሪያ ነው እና ይሄ በጣም ኢንትረስት ያደረገኛል። እንደ ቴክኖሎጂስትም ደግሞ ላለፉት ሀያ አምስት ዓመታት ቴክኖሎጂን ማመዛዘንና ማነጻጸር ለካምፓኒዎች እሱን አረግ ነበር። አሁንም ያለፈው ሳምንት ላስ ቬጋስ የቴክኖሎጂ ውጤቶችን፣ ግኝቶችን ከአለም ዙሪያ የመጡ ሳይንቲስቶች፣ ትልልቅ ካምፓኒዎች አሉ የሚባሉ ሰዎች ተሰባስበው ቴክኖሎጂያቸውን ሲያሳዩ ይህንን የምስልን አሻራ የሚያጠና ሶፍትዌር ከሚያቀርቡ ካምፓኒዎች ጋር ተነጋግሬያለሁ። አንዳንዱንም ፈትኛ ያለሁኝ ከሰዎቹም ጋር ግንኙነት ፈጥረናል። በዛ ውስጥ ብዙ አመት ተሳትፍ ያለው አሁንም እዛ አሳተፋለው ማለት ነው። እርሷ አሁን ይህን ቴክኖሎጂ ለማስታወቅ ያነሳሳው ምንድን ነው? እንግዲህ ዋናው በሚያሳዝን ሁኔታ እኔ የተፈጠርኩባት ምድር ኢትዮጵያ በግፈኞች ክንድ ህዝቡ ሲታሽ ኖሯል። እኔም የዛሬ አርባ አመት እዚህም ሀገር ሸሽቼ እንድመጣ ያደረገኝ ይሄ ነው። ከጥይት አምልጬ ነው የመጣሁት እና ግፈኞች በዘመናት ግፍ እየሰሩ ህዝባቸውን እያጎሳቆሉ እየገደሉ ተሸሽገው ይኖራሉ። ልክ እንደ ናዚ ጀርመኒ ላይ ግፍ የፈጠሩ ሰዎች እና እነኛ ለፍርድ አለመቅረባቸው በጣም ውስጤን ያቆስለኛል፣ እና በዛ የተነሳ ነው አሁን ቴክኖሎጂው ደርሶ ለስራ በቅቷል፣ እና ግፍ የሚሰሩ ሰዎች ሰውን ቶርቸር አድርገው አሰቃይተው የሚገሉ ሰዎች መደበቅ የማይችሉበት ደረጃ ደርሷል፣ እና ለህዝባችን ቢያንስ ቢያንስ ይሄንን ማስተዋወቅና ህዝባችን ሲበደል ከአሁን ወዲያ በደልህ መቆም አለበት የሚበድልህን ሰው ፎቶግራፉን፣ ገጽታውን፣ ሌላም ሌላም ኢንፎርሜሽን አንድ ላይ ሰብስቦ ያንን ኢንፎርሜሽን ማስቀመጥ፣ ማስተላለፍ እና ከዛ በኋላ ይሄንን ከሌሎች ለሰው መብት የቆሙ ከነሱ ጋር አብረን ሆነን ዴራቤዝ ይባላል መረጃ መከማቻ ቤት ማለት ነው። በቴክኖሎጂ ውስጥ እዛ ውስጥ ይቀመጥና ወደፊት ጥያቄ ያለባቸው ግለሰቦች የትም ዓለም ሸሽተው በመደበቅ ቢኖሩ ብቅ ሲሉ ፈልገን ይሄ ሰው በዚህ ጊዜ ይሄንን ይሄንን የፈጸመ ግፈኛ ነው እና ለፍርድ መቅረብ አለበት ብለን ከእነ ምስክሮቹ መቅረብ የሚችልበትን ሁኔታ ለማዘጋጀት ነው የተነሳ ነው። አቶ ዳኛቸው እስቲ ነገሩኝ፣ እነማን ናችሁ እናንተ ወንጀለኞች ለፍርድ መቅረብ አለባቸው ስትሉ በመነሳት መንቀሳቀስ ጀመርን የምትሉት? እንግዲህ አቶ ሰለሞን፣ እንደምታውቀው እኔ የዓለም አቀፍ ትብብር ለኢትዮጵያውያን መብት ግሎባል አላያንስ ፎር ራይትስ ኦፍ ኢትዮጵያንስ የዛ ድርጅት የቦርድ አባል ነኝ እና በዛ የስራ ድርሻዬ ውስጥ ሆኖ ይሄ ድርጅት የተቋቋመውም የኢትዮጵያውያንን መብት ለማስጠበቅና ለማስከበር ስለሆነ ከመርዳትም አልፎ ሕዝባችን በደል ሳይደርስበት በደል የማስቆምም ስራ ግዴታ አለብን እና ይህንንም ደግሞ የጀመርነው በዛው መሰረት ነው። ድርጅቱ ይሄንን እንደ መከላከያ ኃይል እንዲሆን ግፈኞች መደበብ የማይችሉበት ዘመን እንደደረሰ እና ባልሆነ ሁኔታ፣ በማይገባ ሁኔታ መከላከያ ኃይሉን ቢሆን ተኩስ የሚል ትዕዛዝ ሲደርስበት እንዳይተኩስ በኋላ ተጠያቂነት እንደሚኖረው እንዲገነዘብ ለማሳሰብ ብለን ነው ይሄንን የሚያደርግ ነው ግሎባል አላያንስ ይሄንን ቴክኖሎጂ ጥናት እንዳደረግን ታዝዤ በዛ መሰረት ነው ይሄንን ለማድረግም የገባሁትና እና እሱን ማስታወስ እፈልጋለሁ ይሄ ቴክኖሎጂ በቅርቡ መሰለኝ ይፋ የተደረገው እና እስካሁን የተያዘና ለፍርድ የቀረበ ወንጀለኛ አለ በዚህ ቴክኖሎጂ አማካኝነት አዎ እንግዲህ በብዛት የፖሊስ ኃይሎችም ሌላም ሌላም ጸጥታ ክፍሎች ሲጠቀሙበት ኖረዋል። ግን ለተራው ሕዝብ የቀረበውና ልንጠቀምበት እንችላለን ዋጋውንም ደግሞ ከኛ ኢኮኖሚ ደረጃ ጋር የሚመጥን ነው ብለን ያልነው አሁን ነው። ከዚህ ቀደም በጀርመን ሀገር ውስጥ የናዚ ወታደሮች ወይንም አዛሾች ወይንም ደግሞ ተባባሪዎች የሆኑ ሰዎች ተደብቀው ሲኖሩ አንዳንዱ ያው በአይን ምስክር፣ አንዳንዱ በፎቶግራፍ ምስክር፣ አንዳንዱ በዲኤንኤም እንደዚሁ ታውቆ ለፍርድ ቀርበዋል። አሁን ግን በአጋጣሚ አሁን እንኳን ሚኒሶታ ያለ አንድ የዘጠና ስምንት አመት ሽማግሌ በፖላንድ ሀገር ውስጥ እንደዚሁ ግፍ ፈጽሞ አንድ መንደር ውስጥ ወደ አርባ አራት ሰዎች የገደለ ማንነቱ ታውቆ ድሮ ከነበሩት ፎቶግራፎችም ከሌሎችም ጋር እሱ ነው ተብሎ ተመስክሮበት በማያወላዳ ሁኔታ ይሄኛው ይሄ ሰው ነው ብሎ ሊፈርድበት የቻለው ይሄ ቴክኖሎጂ ነው። ፎቶግራፎችን ከአሁኑ ገጽታ ጋር በማመላከት ይሄ ቴክኖሎጂ በየቦታው እየተጠቀሙበት ነው ማለት ነው። አንድ የመጨረሻ ጥያቄ አንስቼ አበቃለሁ። ከህግ አንጻርስ ጥያቄ አያስነሳም? እንዴት ነው የግለሰቡን ምስል በማሳየት ያ ወንጀለኛ መሆኑ ሊረጋገጥ የሚችለው? የሚላከው ፎቶ በሐሰት ከሆነስ ምን ማረጋገጫ አለ? እንግዲህ የአንድ ሰው ፎቶ ማለት ነው፣ ጥራት ያለው ፎቶ ስተሆነ ድረስ ልክ የአንድ ሰው የጣት አሻራ እንደ ማለት ነው። የጣት አሻራ ለፍርድ ቤት ወሳኝ ሚና እንደሚጫወተው ዲኤንኤ የሚባለው ደግሞ የሰው ንጥረ ነገርም እንደዚህ ወሳኝ ነገር እንደሚጫወተው የሰው ምስልም በህግ ላይ ወሳኝ የሆነ ሚና እየተጫወተ ነው። ልክ የጣት አሻራም በዛው መሰረት ነው፣ የዲኤንኤም በዛው መሰረት ነው የሚሰራው በጣም አመሰግናለሁ አቶ ዳኛቸው ተሾመ። እኔም በጣም አመሰግናለሁ። ይህን አጋጣሚ ተጠቅሜ በሀገራችን ግፍ የሚሰሩ ሰዎችን ለማጋለጥ ገጽታቸውን ማስቀመጥ ያስፈልጋል። ምክንያቱም በአሁኑ ጊዜ ለሕግ ማቅረብ ባይቻል ለወደፊት ስለሚቻል ይህንን ኢንፎርሜሽን እንዲያስቀምጡ ማሳሰብ ፈልጋለሁኝ። አቶ ሰለሞን እሺ፣ በድጋሚ አመሰግናለሁ። ለጊዜው እኔም እንደዚሁ አመሰግናለሁ ጊዜ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሰሜን ኮሪያ የደቀነችውን የኑክሌር ስጋት ለማብቃት ከፍተኛ ዲፕሎማሲያዊ ዘመቻ በመክፈት ጫና ማሳደር አስፈላጊ ነው ይላሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን። ቲለርሰን ይህን አስተያየት የሰጡት በኮሪያው ሰላጤ የጸጥታና መረጋጋት ውጭ ጉዳይ ሚኒስትሮች ስብሰባ ላይ ነው። አገሮቻችን፣ አሉ ቲለርሰን፣ አገሮቻችን ከዚህ ቀደም ላገዛዙ በኅብረት የላክነውን መልእክት ደግመዋል። የኒውክሌር ጦር መሣሪያ ባለቤት የሆነች ሰሜን ኮሪያን አንቀበልም። በዚህ ላይ ሁላችንም የምንጋራው ፖሊሲ አለ። ግባችንም አንድ ነው። ያ ፖሊሲና ግብም ሰላጤው ሙሉ በሙሉ ሊረጋገጥና ሊቀለበስ በማይችል ደረጃ ከኑክሌር ነፃ መሆን አለበት የሚል ነው። ይልና የቪረስ አንቀጽ ሐተታውን ይቀጥላል። ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አክለውም ዩናይትድ ስቴትስ ከሌሎች የአካባቢው ሀገሮች ጋር በተለይም ከቻይናና ከሩሲያ ጋር በተደጋጋሚ ልዩነቶች እንዲፈጠሩ ለማድረግ ጥረት ብታደርግም አልያዘላትም፣ አሁንም ግንኙነቶቻችን ጠንክረው ይገኛሉ ብለዋል። የተባበሩት መንግሥታት ድርጅት አባል ሀገሮች በተለይም ቻይናና ሩሲያ በሰሜን ኮሪያ ላይ የተጣለውን ማዕቀብ ሙሉ በሙሉ አክብረው መገኘታቸው እጅግ ጠቃሚ ይሆናል። ይህን በተመለከተም ዩናይትድ ስቴትስና ሸሪኮቿ ማዕቀቡን በመጣስ በሕገ ወጥ መንገድ በድብቅ ቁሳቁሶችን ወደ ሰሜን ኮሪያ የሚያስገቡ ሀገሮችን እንቅስቃሴ ለመግታት በሚቻልበት መንገድ ላይ ተወያይተዋል። እርምጃዎቹ በባህር ላይ ከመርከብ መርከብ የሚተላለፉ ሕገ ወጥ ድርጊቶችንም ባለም አቀፍ ደረጃ መከላከልን ያካትታሉ። ሰሜን ኮሪያ በየጊዜው ሚሳይል በመተኮስ የምትፈጥረው ስጋት እስካለ ድረስም ዩናይትድ ስቴትስ ማዕቀቡን ማጥበቋን ትቀጥላለች። የዚህ ከፍተኛ ዘመቻ ዓላማ ምንጊዜም ቢሆን ሰሜን ኮሪያ ወደ አስተማማኝ ድርድሮችና አካባቢውን ከኑክሌር ስጋት ነፃ ለማድረግ ነው። ሆኖም ገንቢ ድርድሮችን ለማድረግ አሉ። ውጭ ጉዳይ ሚኒስትር ቲለርሰን ገንቢ ድርድሮችን ለማካሄድ ከዚያኛው ወገን አስተማማኝ ተደራዳሪ ያስፈልጋል። እስካሁን ባለው ጊዜ ግን ሰሜን ኮሪያውያን ታማኝነታቸውን አላሳዩም። የፒዮንግያንግ ባለሥልጣናት የእኛ መንገዶች ሁሉ ክፍት መሆናቸውን ይገነዘባሉ። የት እንደሚያገኙንም አተውት አይደለም። ነገር ግን አሁንም ሌላውን የማስፈራራት ባሕሪ አላቸው ሲሉም ማከላቸውን ገልጾ የቪኦኤ ርዕሰ አንቀጽ ሐተታውን ሲያጠቃልል ዓለም አቀፉ ኅብረተሰብ ሰሜን ኮሪያ ከኑክሌር ነፃ የሆነ ተጨባጭ እርምጃ እስክትወስድ ድረስ የተባበረ ጫናውን መቀጠል አለበት ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ከመሰናበታችን በፊት አንድ ሁለት አርእስተ ዜና ላሰማ። በቆቦ ከተማ ለሁለት ቀናት በተደረገ ተቃውሞና ግጭት እስካሁን ሰባት ሰዎች መሞታቸውን ያነጋገርናቸው ነዋሪዎች ገልጠዋል። ከሟቾቹ ውስጥ አንድ ታዳጊና ሁለት የመከላከያ ሰራዊት አባላት እንዳሉትም ነግረውናል። የኔዘርላንድስ መንግስት የኤርትራ ኤምባሲ ጉዳይ ፈጻሚ ተከስተ ገብረ መድህን ከሀገሩ እንዲወጡ ማዘዙ ተቀባይነት የሌለው አድራጎት ነው ስትል ኤርትራ ተቃውማለች። የኤርትራ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የኔዘርላንድስ እርምጃ የዲፕሎማሲ ግንኙነቶችን የሚመለከተውን የቪየና ድንጋጌ የሚጻረር የማን አለብኝነትና የትንኮሳ ተግባር ነው ብሎታል። አድማጮች ለምሽቱ የያዝነውንም በዚሁ ማብቃታችን ነው። ነገ አርብ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን ምሽቱን ያስተናገድናችሁ አሉላ ከበደና አዲሱ አበበ፣ ብርሃን ኃይሉ ፕሮግራሙን ስትመራ አምሽታለች። አብረን ከኦድሬስ ሪገስ ከአቀናባሪያችንና ከተቀሩ ባልደረቦቻችን ጋር ወጣና እንትና መጣ። መልካም ምሽት። የክበኛ ስርጭት ይቀጥላል ና።